በሰሜን ኢትዮጵያ እየተካሄደ ያለው ግጭት በሁለት ክልሎች መካከል ያለ ግጭት ሳይሆን በፌዴራል መንግስቱና አሸባሪ ባሉት ህወሀት መካከል ነው ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሀመድ ኡመር ተናገሩ። አቶ ሙስጠፌ ዓለም አቀፉ ማህበረሰብ የፌዴራል መንግስቱ የተናጠል ተኩስ አቁም አውጆ ህወሀት ግን ጦርነት መቀጠሉን አለማውገዙንም ተችተዋል። ህወሀት አሁንም ፌዴሬሽኑን በማፍረስ የሌሎች የኢትዮጵያ ህዝቦችን እጣፋንታ ለመወሰን ጥረት እያደረገ ነው ያሉት አቶ ሙስጠፌ፣ ይህ ግን አይሳካም ብለዋል። አዲስ ቸኮል ተጨማሪ አለው። በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በሁለት ክልሎች መካከል ሳይሆን አሸባሪ ባሉት ህወሀትና በፌዴራል መንግስቱ መካከል ነው ሲሉ የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሀመድ በተለይ ለቪ በሰጡት ቃል ገልጸዋል። አቶ ሙስጠፌ ህወሀት የሁሉም ክልሎች አደጋነቱ አሁን ግልጽ እየሆነ መጥቷል ነው ያሉት። የሶማሌ ክልልን ጨምሮ ሌሎቹ የፌዴሬሽን አባል ክልሎች ልዩ ኃይሎቻቸውን እየላኩ ያሉትም ይህን ግምት ውስጥ በማስገባት ነው ሲሉ አስረድተዋል። እኛ የፌዴራል መንግስቱ አካል ነን። ስለዚህ ይሄ ሀይል ደግሞ የፌዴራል ስርአቱን ሊያፈርስ የሚፈልግ ሀይል መሆኑ ግልጽ ነው። ምናልባት መጀመሪያ አካባቢ እነሱ የሰጡት ናሬቲቭ ሁለት ክልል መካከል ያለ ግጭት ለማስመሰል ቢሞክሩ በሰሞኑ ምን አይነት አላማ እንዳላቸው ግልጽ እየሆነ መጥቷል። የአፋር ክልልን አጥቅቷል። ስለዚህ ቢችሉ ደግሞ የአቅም ጉዳይ እንጂ የሶማሌ ክልልን የቤንሻንጉል ክልልን ከማጥቃት የሚመለሱ እንዳልሆነ ግልጽ ነው፣ ለሁሉም ሰው ግልጽ ነው ይሄ ስለዚህ ኢንፌክሽናቸው ከሁለት ክልል ግጭት በላይ እንደሆነ ግልጽ ነው። ትናንት ያጣሁትን ስልጣን ዛሬ እንደገና ካላገኘሁት ወይም ሌላ አሻንጉሊት ላይ እንደ ትሮጃን ሆርስ ተጠቅሜ እንደገና የአገር ፖለቲካ ላይ በሚፈልገው መልክ ኢንፍሉዌንስ ካልፈጠርኩ ኢትዮጵያ ተደጋጋሚ የሚል አቋም ያለው ድርጅት ነው። ስለዚህ ያንን መቋጨት እንደዛ ሌሎች ክልሎች ላይ ትሬት የሆነ የመጣ ሀይል በጋራ ከመመከት ውጭ ሌላ አማራጭ የለም። የትላንትናው ታሪክ እንዲመለስ አንፈልግም። ፌዴራል መንግስት ለክረምት የእርሻ ስራና ለእርዳታ አቅርቦት ምቹነት ሲባል የተናጠል የተኩስ አቁም ወስኖ ጦሩን ከትግራይ ማውጣቱ ትክክለኛ ውሳኔ ነበር የሚሉት አቶ ሙስጠፌ ህወሀት፣ ግን ይህም በጦር ሜዳ እንዳገኘው ድል ቆጥሮ ለሌላ ጦርነት መነሳቱ ትክክል አይደለም ብለዋል። ከቅርብ ጊዜ ወዲህ በራያ ጸለምትና በአፋር ክልል የተካሄዱ ና የተካሄዱሉ ጦርነቶች አሸባሪ ባሉት ህወሀት የተለኮሱ ናቸው የሚሉት አቶ ሙስጠፌ አስቀድሞ የፌዴራል መንግስት የህግ ማስከበር ያለውን ዘመቻ ሲያካሄድ በተደጋጋሚ የተኩስ አቁም ሲጠይቅ የነበረው የአለም አቀፉ ማህበረሰብ ህወሀት ወደ ሌሎች ክልሎ ጭምር ጦርነቱ ሲያስፋፋ በዝምታ ማየታቸውን አቶ ሙስጠፌ ተችተውታል። የተናጠ የተኩስ ማቆሙ ከተወሰነ በኋላ በህወሀት በኩል ያንን ሽንፈት ቆጥሮ መጠነ ሰፊ የሆኑ ጥቃቶችን በተለያዩ አካባቢዎች፣ ክልሎች ያካሄዱ ይገኛል። ይሄ ትንኮሳ ደግሞ እንደተጠበቀው የአለም አቀፍ ማህበረሰቡ ትናንትና ክልላቸው የተጠቃ ነው ይሉ የነበረው ዛሬ ለምን እያጠቃችሁ ነው ብሎ እየጠየቀ አይደለም እና አትሊስት አንድ ውጤቱ ዱፕሊሲቲው የአለም አቀፍ ማህበረሰብ የሚባለው ውሳኔ ይህ የተሸዋረረ እንደሆነ ያሳየ መስለኛል። ግጣይ በህወሀት ልዩ ልዩ የሰብአዊ ወንጀሎች ያልተፈጸመበት ክልል የለም የሚሉት አቶ ሙስጠፌ የህዋቱ አመራር አቶ ጌታቸው ረዳ እንዳሉት ማወራረድ ካለ ህወሀት የሁሉም ባለ ዕዳ ነው ብለዋል። እንግዲህ ለሀያ ሰባት አመት የኢትዮጵያ ህዝብን ሲገድል የቆየ ድርጅትን ነው በዚህ ሀያ ሰባት አመት ስልጣኑ ያልገደለው፣ ያልዘረፈው፣ ያላፈላቅለው፣ ያልደፈረው ኢትዮጵያ ብሔር አለ ብዬ አላምንም። በተለይም ኦሮሞ፣ ሶማሌ፣ አማራ፣ ሲዳማ፣ ቤንሻንጉል፣ ጋምቤላ ማለት ሁሉ ትችላለህ ትልቅ ግሪቪየንስ የሌለው ህዝብ የለም። እና ሂሳብ አወራርዳለሁ ብሎ ሲነሳ ምን አይነት ሂሳብ ለማወራረድ እንደፈለገ ያልገባኝ፣ ምክንያቱም የበደል ሂሳብ ከሆነ በስምንት ወር ተበድ እያለሁ ነው እያለ ያለው እንግዲህ ሀያ ሰባት አመት ሲገድል የቆየ ድርጅት ስለሆነ የበደል ሂሳብ የሚወራረድ ከሆነ በጣም ባለ ኢዳ ይሆናል ብዬ ስለማስብ ነው እንደዛ ህወሓት አሁንም የዛሬ ሰላሳ አመት ዓመት እንዳደረገው የሌሎች ኢትዮጵያውያን ጣፋንታን እኔ ወስናለሁ የሚል አቋም አለው የሚሉት አቶ ሙስጠፌ ይህ ግን አደገኛና የማይሳካ ነው ብለዋል። ያን የነበረው የመሀል ሀገሩን የመቆጣጠሩ ደግሞ የመሀል ሀገሩን የመበተን አይነት አጀንዳ ሁሉ ሊይዝ ይችላል። ከዛ ውጭ ግን ሀሳቡ አሁንም ለሌሎች ለመወሰን ነው። ዚስ ኢዝ ዘ ሞስት ኢምፖርታንት። አሁንም በሶማሌ ክልል የሚፈጸመው ነገር እሱ አቅም ቢኖረው ዲክቴት ለማድረግ ነው። በአፋር ክልል ምን መሆን አለበት ብለ ዲክቴት ለማድረግ ነው። በአማራ ክልል ምን መሆን እንዳለበት፣ በኦሮሞ ማን ስልጣን መያዝ እንዳለበት፣ ማን መምራት እንዳለበት አሁንም ለመወሰን ነው። ከደሪፈሪ ተነስቶ የእነዚህ ህዝቦች ሁሉ እጣ ፈንታ ለመወሰን የሚንቀሳቀስ አደገኛ ቡድን ነው። ስለዚህ ያ ደግሞ ስለተሳካለት ከዛ ከአሁን በፊት ሰላሳ አመት ስለተሳካለት አሁንም ይሳካልኛል ብሎ ያስባል። ያ የሀያ ሰባት አመቱ ውድቀት ምን ያህል ችግር እንዳመጣበት ከስህተቱ ያልተማረ ስለሆነ አሁንም ሌላ ሴክስ ስህተት ከመድገም የሚመለስ ላልሆነ በእኔ እምነት ያ እቅዱ ይኮላሻል፣ ይሸነፋል ብዬ አስባለሁ። በዛ መልክ ይጠናቀቃል ብዬ የድሬዳዋ አስተዳደር ጨምሮ ሁሉም የፌዴራሉ ክልሎች ልዩ ኃይሎቻቸው ወደ ሰሜኑ ኢትዮጵያ የላኩ ሲሆን ወደ ሰሜኑ ኢትዮጵያ ለመሄድ በትላንትናው እለት አዲስ አበባ የደረሰው የሶማሌ ክልል ልዩ ኃይልም በአዲስ አበባ አቀባበል ተደርጎለታል። በተመሳሳይ በትላንትናው እለት በጎንደር ከተማ የነበሩት የኦሮሚያ ክልል መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳም አሸባሪ ያሉት የህወሓት ቡድን የከፈተውን ጦርነት በኢትዮጵያ አንድነት ላይ የተቃጣ ጥቃት በመሆኑ ኢትዮጵያውያን ከዳር እስከዳር በጋራ በመነቃነቅ ሊመክቱት እንደሚገባ መናገራቸው መሆናቸውን መንግስታዊ የዜና ምንጭ ኢዚያ ዘግቧል። ኢዚያ በዘገባው የኦሮሚያ ክልል ህዝብና መንግስት በኢትዮጵያ አደጋ የሚሆኑ ጉዳዮችን ለመቅረፍ ከወንድም ህዝቦች ጋር መስዋዕትነት ለመክፈል ዝግጁ ነው ማለታቸውን አስነብቧል። ከአሜሪካ ድምጽ ጋር ሰሞኑን ባደረጉት ቃለ ምልልስ የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ ግን በአማራ ክልል ያለ አግባብ ተይዞበናል ያሉትን መሬት ከማስለቀቅ ባለፈ አጀንዳ እንደሌላቸው ነው የሚናገሩት። ወደ አፋር ክልል የዋጦር የገባውም የግዛት ማስፋፋት ወይም ሌላ አጀንዳ ኖሮ ሳይሆን እዚያ የሚገኘውን ጠላት ያሉትን ሀይል አቅም ለማዳከም ነው ማለታቸውን ሮይተርስ ዘግቦ ነበር። በሌላ በኩል አቶ ጌታቸው ዛሬ በትዊተር ገጻቸው ላይ ባሰፈሩ ጽሁፍ የፌዴራል መንግስቱንና የአማራ ክልል ባለስልጣናትና አመራር አጣጥለው ከየክልሉ የጦሯቸውን ልዩ ኃይሎችና አርሶ አደሮችን ወደ የመጡበት መመለሳችን እንቀጥላለን። እኛ ጠባችን ከአማራ ከአፋርና ከሌሎች ጭቁን ህዝቦችም ሆነ ከሚሊሻቸው ጋር አይደለም ብለዋል። አቶ ጌታቸው በዚሁ ተከታታይ ትዊታቸው የሀገሪቱን ከፍተኛ ባለስልጣናት በስም ጠቅሰው ለህዝባችን ስጋት ሆነ እስከቀጠሉ ድረስ እርምጃችንን ነፍጥ ባነሱበት ቦታ ሁሉ ይቀጥላል ሲሉ አክለዋል። የኢትዮጵያ መንግስት በዚሁ ተወካዮች ምክር ቤት በኩል ህወሀትን በአሸባሪነት የፈረጀ ሲሆን ህወሀትንም እንደ ህጋዊ የትግራይ ክልል መንግስት አይቀበለውም። ከህወሀት ጋር የማደርገው ድርድርም የለኝም ነው የሚለው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ